የአሜሪካ ድምጽ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ህዳር 13 2015 ዓ ም ዝግጅታችን ጀመረ። በጉራጌ ዞን ወልቂጤ ከተማ አርብ ለት ከተደረገ የስራ ማቆም አድማ ጋር በተያያዘ በዛ ያሉ ወጣቶች መታሰራቸውን የከተማዋ ነዋሪዎች ተናገሩ። ዘርዘር ያለ ዘገባ ይኖረናል። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርናለች። አበባየው ገበያው የዌብና ማህበራዊ ገጽ ፕሮዲሰራችን ናት። ግርማ ደገፋውና ሲሳይ አሸናፊ በምስልና ድምፅ ቅንብር አብረውን ይቆያሉ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ እንጠይቃለን። እኛም አብረናችሁ እንቆያለን። የዓለም ዋንጫ እለታዊ ዘገባም ሀብታሙ ስዩም እዚህ ስቱዲዮ መጥቶ ያካፍለናል። አብራችሁን ቆዩ። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለምሽቱ ዋና ዋና የዓለም ዜና አየር ሰዓቱ ይለቃል። ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ ከምሽቱ ዜና ጋር እንግዶ ነኝ። በጉራጌ ዞን ወልቅጤ ከተማ አርብ ዕለት ከተደረገ የስራ ማቆም አድማ ጋር በተያያዘ በርካታ ወጣቶች መታሰራቸውን የከተማዋ ነዋሪዎች ተናገሩ። በእስር ላይ የሚገኙ የከተማ ወጣቶች ቁጥር ከሁለት መቶ እንደሚልቅ አንድ አስተያየት ሰጪ ተናግረዋል። በእስር ላይ የሚገኙና ታስረው የተለቀቁ ወጣቶች ድብደባን ጨምሮ የተለያዩ ኢሰባዊ ድርጊቶች ተፈጽሞባቸዋል ሲሉ አስተያየት ሰጪዎቹ ጨምረው ገልጸዋል። በዞኑ ካለው የክልልነት ጥያቄ ጋር በተያያዘ በፖሊስ እየተፈለጉ በመሆኑ ከአካባቢው የተሰወሩ ወጣቶች መኖራቸውንም ነዋሪዎቹ ተናግረዋል። በሚባለው ልክ መረጃ የለኝም ያለው የደቡብ ፖሊስ ሁኔታውን እንደሚያጣራ አስታውቋል። አድማጮች ይህን ጉዳይ በአብይ ዘገባው ክፍለ ጊዜ በስፋት እንመለስበታለን። ባለፉት አስርት ዓመታት ታይቶ የማይታወቅ የወባ ወረርሽኝ በደቡብ ብሔረሰቦችና ሕዝቦች ክልል ውስጥ መከሰቱን የክልሉ ጤና ቢሮ አስታውቋል። ዮናታን ዘብዲዮስ ዝርዝር አለው። በክልሉ የፕሮግራም ዘርፍ አስተባባሪና የቢሮ ምክትል ኃላፊ አቶ መና መኩሪያ በክልሉ ከሰባ ሺህ በላይ ሰው በወረርሽኙ መያዙን ተናግሯል። በኢትዮጵያ ባለፉት አስር ዓመታት ውስጥ በወባ የመያዝ አጋጣሚ ቀንሶ የነበረ ቢሆንም አሁን ባልተለመደ ሁኔታ ስርጭቱ ከአምናው 28 በመቶ መጨመሩን ኃላፊው ለቪኦኤ በሰጡት ማብራሪያ ተናግሯል። ከባለፈው ዓመት ተመሳሳይ ወራት ጋር ሲነጻጸር ያው ከፍ ያለበት ሁኔታ ያው በግልጽ ያሳያልና አምለ ወር አካባቢ አንድ ነጥብ ሁለት ሚሊዮን የአልጋ ጎበር ተተክቷል። በሰላሳ አራት ወረዳዎች ማለት ነው። አሁን ቀጣይ ላይ ደግሞ በዚህ ሳምንት ከዚህ ሳምንት ጀምሮ በስልሳ አራት ወረዳዎች መተካት ባለባቸው በዛ ልክ የሚተኩ የአልጋ ጎበሮች ይተካሉ። በደቡብ ኦሞዞን በጋሞ በጎፋና በወላይታ ዞኖች ውስጥ ወረርሽኙ በስፋት መሰራጨቱን የገለጹት ኃላፊው የወረርሽኙ ተጋላጭነት ብዙም በማይታይበት ስልጠ ዞን ወረዳዎችም መሰራጨቱን ተናግሯል ሆኖም እስካሁን በበሽታው ሕይወቱ ያለፈ ሰው እንደሌለም ገልጸዋል። ከመስከረም እስከ ታህሳሱና ከመጋቢት እስከ ግንቦት ባሉ ወቅት የወባ ወረርሽኝ እንደሚከሰት ኃላፊው አስታውሰው ነገር ግን ከሐምሌ ጀምሮ ለወባ ወረርሽኝና ለአየር ንብረት ለውጥ የሚሰጠው ትኩረት በመቀነሱና ለመከላከል የምንደረገው ጥረት በመላላቱ ስርጭቱ መጨመሩን ተናግሯል። አድማጮቹ፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በምዕራብ ቻድ ባለ ወታደራዊ ይዞታ ላይ ጂሃዲስቶች ዛሬ ማለዳ አድርሰውታል በተባለ ጥቃት አስር ወታደሮች መገደላቸውን የአገሪቱ ፕሬዝዳንታዊ ጽህፈት ቤት አስታውቋል። ጥቃቱ የተፈጸመው ቻድ ከኒጀር፣ ካሜሩን እና ናይጄሪያ ጋር በሚያዋስናት ድንበር አካባቢ ነው ተብሏል። ቦታው ቦኮ ሐራም እና ኢስላሚክ ስቴት በምዕራብ አፍሪካ ግዛት በሚል የሚጠሩት እስላማዊ አክራሪዎች ጥቃት ሲያደርጉበት የከረሙበት ቦታ መሆኑን የኤፍፒ ዜና ወኪል ዘገባ አመልክቷል። ሟቾቹ ወታደሮች ወደ ስፍራው ያቀኑት አንድ ስልታዊ ቦታ ላይ እግራቸውን ለመትከል የነበረ ቢሆንም ቦኮ ሐራም ጥቃት አድርሰውባቸዋል ሲሉ የፕሬዝዳንቱ ቃል አቀባይ ብራህ መሐመድ ተናግረዋል። የቻድ ባለሥልጣናት ጂሃዲስቶችን ሁሉ ቦኮሃራም እያሉ እንደሚጠሩ የኤፍፒ ዘገባ አመልክቷል። በቻድ ሐይቅ አካባቢ ያለው ሁከት መነሻው በሰሜን ምሥራቅ ናይጄሪያ ከ13 ዓመታት በፊት ቦኮሃራም ጥቃት ከፍቶ 40 ሺህ ሰዎች ከሞቱና ሁለት ሚሊዮን ሰዎች ከተፈናቀሉበት ጊዜ ጀምሮ ነው። በእንደ አውሮፓን አቆጣጠር 2014 ቦኮሃራም በርካታ ደሴቶችን ተቆጣጥሮ እንደ መደበቂያ ይጠቀም የነበረ ቢሆንም ከሁለት ዓመት በፊት ጀምሮ ግን ከቡድኑ ተገንጥሎ የወጣው ኢስላሚክ ስቴት በምዕራብ አፍሪካ ግዛት ደሴቶቹን በመቆጣጠር ላይ ይገኛል። በከፊል በረሃማ የሆነችውን ቻድ ለ30 ዓመታት የገዙት ኢድሪስ ደቢ ለ38 ዓመት ልጃቸው ሥልጣኑን ባለፈው ዓመት አውርሰዋል። ኡጋንዳ ወደ ምስራቅ ኮንጎ ዲሞክራቲክ ሪፐብሊክ አንድ ሺህ የሚሆኑ ወታደሮቿን ትልካለች ሲሉ የአገሪቱ ወታደራዊ ቃል አቀባይ ዛሬ አስታውቀዋል። ምስራቅ ኮንጎ ዲሞክራቲክ ሪፐብሊክ በኮንጎ ሰራዊትና ኤም 23 በተባሉት አማጽያን መካከል በሚደረግ ውጊያ እየተናጠ ያለ ቦታ ነው። በዚህም ምክንያት የምስራቅ አፍሪካ ማህበረሰብ የተሰኘውን ስብስብ ሁከቱን ለማስቆም የቀጠናውን የጋራ ጦር ወደ ስፍራው እንዲልክ አስገድዶታል። ኬንያ ከሳምንት በፊት ወደ አካባቢው ጦሯን ልካለች። ኮንጎ ዲሞክራቲክ ሪፐብሊክ ትንሿ ጎረቤቷ የሆነችውን ሩዋንዳ የኤም 23 ጦርን ትረዳለች ብላ በመወንጀሏ በአካባቢው ውጥረት ሰፍኗል። የተባበሩት መንግስታት ድርጅት ባለሙያዎችም ሩዋንዳ አማጽያኑን መደገፏን ደርሰንበታል ብለዋል። ውንጀላውን በማስተባበል በሩዋንዳው የዘር ፍጅት ማግስት በዲሞክራቲክ ሪፐብሊክ ኮንጎ የተመሰረተን አንድ የሁቱ አማጺ ቡድን ትረዳለች ስትል ኪጋሊ ኪንሻሳን መልሳ ትከሳለች። በአብዛኛው በኮንጎ ቱትሲ ሚሊሻ የተዋቀረው ኤም 23 የተሰኘው አማጺ ኃይል በሰሜን ኪቩ ግዛት ሰፊ ቦታዎችን የተቆጣጠረ ሲሆን ጎማ ወደ ተባለችው ሌላዋ የኮንጎ ትልቅ ከተማ እየተጠጋ መሆኑ ተሰምቷል። ማንነታቸው እንዳይገለጽ የፈለጉ ሁለት የኡጋንዳ ወታደራዊ ምንጮች ለኤኤፍፒ ዜና ወኪል እንደተናገሩት ካምፓላ የመረጃ የህክምና እንዲሁም የአቅርቦት ቡድኗን ቀድማ ወደ ጎማ ልካለች። የኤም 23 አማጺ ቡድን ከ10 ዓመት በፊት ጎማን ለጥቂት ጊዜያት ተቆጣጥሮ የነበረ ሲሆን ወዲያው በመጠቃቱ ግን አፈግፍጎና ተደብቆ ቆይቶ ነበር። ተዋጊዎቼ በስምምነቱ መሠረት፣ ወደ ዋናው የአገሪቱ ጦር አልተቀላቀሉም በሚልና ሌሎች ቅሬታዎች ምክንያት አማጺያኑ ባለፈው ዓመት ተመልሰው ጥቃት መሰንዘር ጀምረዋል። የምስራቅ አፍሪካ ማኅበረሰብ ጦር ኬንያ፣ ብሩንዲ፣ ኡጋንዳ እና ደቡብ ሱዳንን እንደሚያካትት ይጠበቃል። ኢኳቶሪያል ጊኒን ለ43 ዓመታት የገዙት ቴዎዶሮ ኦቢያንግ ጎየማ ባሶጎ በአገሪቱ የተካሄደውን ፕሬዚዳንታዊ ምርጫ በመምራት ላይ መሆናቸው የተነገረ ነው። በአገር ውስጥ ሚኒስቴር የወጣው የቅድሚያ ውጤት እንደሚያሳየው ኦቢያንግ በመምራት ላይ ይገኛሉ። ኦቢያንግም ለስድስተኛ ጊዜ እንደሚያሸንፉ በጣም እርግጠኛ ናቸው። የ80 ዓመቱ ኦቢያንግ ለ43 ዓመታት የገዙ ሲሆን ይህም ነገስታትን ሳይጨምር በሕይወት ያሉ ለረጅም ጊዜ ሥልጣን ላይ የቆዩ መሪ ያደርጋቸዋል። ምርጫው ባለፈው እሁድ እየተካሄደ ሲሆን በኦቢያንግ እስካሁን 44 ነጥብ 2 በመቶ ድምፅ ማግኘታቸው ታውቋል። እስካሁን ግማሽ የሚሆኑት የምርጫ ጣቢያዎች ውጤታቸውን ልከዋል። አንድሬስ ኤሶኖ ኦንዶ የተባሉት የሶሻል ዲሞክራሲ ውህደት ፓርቲ ተወካይና በአገሪቱ ያሉ ብቸኛ ተቃዋሚ መንግስት የሚታገሳቸው ብቸኛ ተቃዋሚ ይሏቸዋል። 1 ነጥብ 34 በመቶ በማግኘት ከሩቅ ይከተላሉ። ቤናቬንቹራ ሞንሱይ አሱሙ የተባሉትና የፕሬዝዳንቱ ፓርቲ ታሪካዊ አጋር የሆነው የሶሻል ዲሞክራሲ ቅንጅት ፓርቲ ተወካይ ከተቃዋሚውም ያነሰ ድምፅ 0.35 በመቶ ይዘው በማዝገም ላይ ይገኛሉ። የመጨረሻው ውጤት ቅዳሜ እንደሚነገር ታውቋል። ኦቢያንግ የሚመሩትና የኢኳቶሪያል ጊኒ ዲሞክራቲክ ፓርቲ የተባለው የሥራ ዘመኑን እያገባደደ ባለው ፓርላማ ካሉት 100 መቀመጫዎች ውስጥ 99ን ሲይዝ የሕግ መወሰኛ ምክር ቤቱን ሰባ ወንበሮች ሙሉ በሙሉ ተቆጣጥሯል። ኦቢያንግ በእንደ አውሮፓውያን አቆጣጠር 1979 ዓ ም አጎታቸው የሆኑትን ፍራንሲስኮ ማኪያስ ጎየማ ከሥልጣን አስወግደው ነበር። በትረ መንግሥቱን የተቆጣጠሩት አጎታቸውን አስረሽነዋል ይባላሉ። በርካታ መፈንቅለ መንግስቶችን የተቋቋሙት ኦቢያንግ የነዳጅ ሀብት የታደለችውን አገር አሁንም ለስድስተኛ ጊዜ ለመምራት ዝግጅት ላይ ናቸው። በመጨረሻም አድማጮች፣ ፎርዶ በተባለው የአገሪቱ ኒውክሌር ጣቢያ 60 በመቶ ንጹህ የሆነ ዩራኒየም በማበልፀግ ላይ መሆኗን ኢራን አስታውቃለች። የአገሪቱ መንግስታዊ መገናኛ ብዙሀን እንዳሉት ድርጊቱ የተመድ የኒውክሌር ተቆጣጣሪ አካል ላወጣው የአቋም መግለጫ ምላሽ ነው። ለአገሪቱ የኒውክሌር ፕሮግራም ትልቅ እመርታ ነውም ተብሏል። ስልሳ በመቶ ንጹህ ዩራኒየም ማምረት የኒክሌር መሳሪያ ለማምረት ከሚያስፈልገው ደረጃ ማለትም ዘጠና በመቶ ንጹህ ዩራኒየም አንድ ቴክኒካዊ ደረጃ የቀረው ነው መባሉን የአሶሲትድ ፕሬስ ዘገባ አመልክቷል። የኒክሌር ገዳን የሚከታተሉ ባለሙያዎች እንደሚሉት ኢራን አሁን ያላት በቂ የሆነ የ60 በመቶ ጥራት ያለው ዩራኒየም በማበልጸጓ ቢያንስ አንድ ኒክሌር ቦምብ ለመስራት ያስችላታል። ኢራን ቀድሞውንም ናታንዝ በተባለውና በማዕከላዊ ኢራን በሚገኘው የኒክሌር ማበልጸጊያ ጣቢያዋ 60 በመቶ ንጹህ ዩራኒየም በማበልፀግ ላይ ነበረች። ፎርዶ የተሰኘው ጣቢያ የሚገኘው ከመዲናዋ ቴራን 100 ኪሎ ሜትር ርቀት ላይ ነው። አድማጮች፣ ለዛሬ ያዝነው ዜና በዚሁ ተጠናቋል። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። መልካም ምሽት። ቮይስ አሜሪካ እንግዱ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ኅዳር 13 2015 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ ወይም ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ቀዳሚ የአብይ ርዕስ ዘገባችን እናልፋለን። በአብይ ርዕስ ዘገባችን በጉራጌ ዞን ወልቂጤ ከተማ አርብ ዕለት ከተደረገ የስራ ማቆም አድማ ጋር በተያያዘ በዛ ያሉ ወጣቶች መታሰራቸውን የከተማዋ ነዋሪዎች ተናግረዋል። በዞኑ ካለው የክልልነት ጥያቄ ጋር በተያያዘ በፖሊስ እየተፈለጉ በመሆኑ ከአካባቢው የተሰወሩ ወጣቶች መኖራቸውንም ገልጸዋል። በሚባለው ደረጃ ልክ መረጃ የለኝም ያለው የደቡብ ፖሊስ ሁኔታውን እንደሚያጣራ አስታውቋል። አድማጮ ጥያቄዎች ይህንን በተመለከተ በኬኔዲ አባተ የተሰናዳው ዘገባ እየተሰናዳ ነው። እንደደረሰን ይዘን እንመለሳለን። እስከዚያው ግን ወደ ሌላ ዘገባ እንሻገራለን። ኢትዮጵያ በዓለም አቀፍ የአየር ለውጥ ጉባኤ ለደን ልማት የ50 ሚሊዮን ዶላር ድጋፍ አግኝታለች። በግብጽ በተካሄደው 27ኛው የአየር ለውጥ ጉባኤ ኢትዮጵያ ለደን ልማት የሚውል የ50 ሚሊዮን ዶላር ድጋፍ እንዳገኘች ተገልጿል። በጉባኤው የኢትዮጵያ የደን ዘርፍ ቡድን ወክለው የተሳተፉት ዶክተር የተብቱ ሞገስ ለአሜሪካ ድምጽ እንደገለጹት በዚህ ጉባኤ ላይ የአየር ንብረት ለውጥ ኢንቨስትመንት ፈንድ ለኢትዮጵያ የልማት ደን የ50 ሚሊዮን ዶላር ድጋፍ እንደሚሰጥ አስታውቋል። በዚህም ለኢትዮጵያ ትልቅ ውጤት ይዘን መተናል ብለዋል። ዶክተር ይበትኑ የኢትዮጵያ የአየር ንብረት የአየር ለውጥ ተደራዳሪዎች ቡድን አባል የሆኑት አቶ ገብሩ ጀንበሬ በበኩላቸው በዚህ ጉባኤ የኪሳራና የጉዳት ፈንድ ለማቋቋም ስምምነት ላይ መደረሱም ትልቅ ውጤት እንደሆነ ገልጸዋል። የገንዘብ ቋቱም መቋቋሙ ድሆች ወይም ደግሞ አቅም የሌላቸው ሀገሮች በአየር ለውጥ የሚያጋጠማቸውን ጉዳት ከበለጸጉ ሀገራት ካሳ የመጠየቅ መብት ይሰጣቸዋል ተብሏልም። ሆኖም የበለጸጉ ሀገሮች የኃይል አጠቃቀም ስርዓታቸውን እንዲቀይሩ የሚቀርበውን ምክረ ሀሳብ ለመተግበር ቁርጠኞች አይመስሉም ብለዋል አቶ ገብሮ። ዘገባው የገብረ ሚካኤል ገብረ መድን ነው። ሙሉን እንደሚከተለው ይዞታል። የኢትዮጵያን የደን ዘርፍ ቡድን ወክለው ግብፅ ሲካሄድ በሰነበተው ሀያ ሰባተኛው የአየር ለውጥ ጉባኤ ላይ የተሳተፉት ዶክተር ይተብቱ ሞገስ ኢትዮጵያ ለደን ልማት የሚውል የገንዘብ ድጋፍ ማግኘቷን ገልጿል። ውጤታማ ነው የምትለኝ መቶ ዘጠና ሀገሮች የሚነጋገሩበት መድረክ በተወሰነ ደረጃ ተራምዷል ዳል ብዬ ነው ማሰው። እኛ ግን እንደ ሀገር እንደ ፎረስትሪ ደግሞ በጣም ትልልቅ ቃል የተገቡልን ነገሮች አሉ። ለምሳሌ ክላይሜት ኢንቨስትመንት ፈንድ የሚባለው ወደ 50 ሚሊዮን ዶላር በቅርቡ እንደሚሰጠን አውጇል። ለኢትዮጵያ በፎረስትሪ ትልቅ ውጤት ገይዘን የመጣ ነው ማለት ነው እንደ ፎረስትሪ ግሩ። በዚህ ጉባኤ ላይ የተገኘው ሌላው ውጤት ለታዳጊ ሀገራት ከአየር ለውጥ ጋር ተያይዞ ለሚደርስባቸው ኪሳራና ጉዳት ካሳ የሚሰጥ ፈንድ ወይም የገንዘብ ቋት እንዲቋቋም ስምምነት ላይ መደረሱ እንደሆነ ተገልጿል። የኢትዮጵያ የአየር ለውጥ ተደራዳሪዎች ቡድን አባል የሆኑት አቶ ገብሩ ጀንበሬ ለአሜሪካ ድምፅ እንደተናገሩት ይህ አጀንዳ የሁሉም ታዳጊ ሀገራት ጉዳይ ሆኖ ቀርቧል። ይህን አጀንዳ የአፍሪካን ጉሩ ሌላው ደግሞ አብዛኛው ሙሉ በሙሉ በማድረግ ላይ ያሉ ሀገሮች ሁሉም ደግፈው እኛም ደግፈ ነው እሱ አዲስ አጀንዳ እንዲቀርብ ሆኖ የገንዘብ ቋት ለብቻው እንዲኖረው ለማድረግ መጨረሻ ላይ ተችሏል። የተወሰኑ ሀገሮች የተወሰነች ትንሽ ማመለሻ ገንዘብ ያዋጡበት ሁኔታ ነው ያለው። የፋይናንስ ቋቱን ለማቋቋም በጉባኤው የተደረሰው ስምምነት ድሆቹ ሀገራት በአየር ለውጥ ምክንያት ለሚደርስባቸው ጉዳት ከበለጸጉት ሀገራት ካሳ የመጠየቅ መብት ይሰጣቸዋል ይላሉ ዶክተር ይተብቱ ችልኬት ልቂት በሰብል ውድመት የሚመጣ ኪሳራ ተሰልቶ እንግዲህ ክፍያ እንዲኖር መጠየቅ መብት ይኖርሃል ማለት ነው። እንደታዳጊ ሀገር ይሄ አይ ቲንክ ትልቅ ነገር እስከዛሬ በኤድ በስንዴ ድጋፍ የሚደረገውን ላክ መብት ኖሮ፣ በተለይ ኢንዱስትሪያላይዝድ ካንትሪስ በፈጠሩ ችግር የመጣ ን ስለሆነ ይህንን የመታደግ ኃላፊነት አለባችሁ ብለህ እንደ ባለመብት የምጠየቅበት እድል ይሰጣል። ሁለተኛ ከአቅም በላይ ኢንቨስት አድርገህ እንትኖች ይኖራሉ። መንገድ ፍሪጅ ሊሆን ይችላል መንገዶች ሊሆን ይችላሉ፣ የተለያዩ ግድቦች ሊሆን ይችላሉ። ችግር ቢገጥመህ ያንን ለማስጠገን ራሱ ገንዘብ ካደጉ ሀገሮች ከዛ ፈንድ ከሚያዋጡት ፈንድ መጠየቅ መብት ይኖርሃል ማለት ነው። በራሳቸው ትሬዥሪ በራሳቸው አቅም የማይቋቋሙት የሚመልሱት የማይችሉትን የድርቅ የጎርፍ የመሰረተ ልማት ውድመት መልሶ ለማቋቋም አይ ግድ ይሰጣቸዋል ማለት ነው። በሀያ ሰባተኛው የአየር ለውጥ ጉባኤ የተንጸባረቀው የአብዛኞቹ የዓለም ሀገራት ጥያቄ ደግሞ የዓለም ሙቀት ከአንድ ነጥብ አምስት ዲግሪ ሴልሲየስ በላይ እንዳይሄድ የሚል እንደነበረ አቶ ገብሩ ይገልጻሉ። በፓሪሱ የዓለም አቀፍ ስምነት የአየር ለት ለውጥ ስምነት ላይ በተቻለ አንድ ነጥብ አምስት ዲግሪ ሴልሲየስን መድረስ የሚል ስለነበር እሱም ማስጠበቅ አብዛኛው የዓለም ሀገራት ግዴታም ነው እና ይህን በተለይ በመሬት ላይ ያሉ ሀገሮች እድገትን የሚገዛ ኃይል በመሆኑ ያለው የአየር ንብረት መዋዠቅ እና መለወጥ ሂደት ሁላችንም በብዛት ይሄን አነጥራ ምስትሽስን ዋና ጎዳ አላማችን አድርገን ነው የምንጓዘው። ያንን በቋሚነት እንደ ዓላማ ሲዞ ለድርድር የማይቀርብ መሆኑን በማስጠበቅ መልኩ የመጓዝ ሂደት ነበረው። የዓለም ሙቀት ከአንድ ነጥብ አምስት ዲግሪ ሴልሽስ እንዳያልፍ የበለጸጉት ሀገራት የኃይል አጠቃቀም ስርዓታቸውን በመቀየር የካርቦን ልቀትን እንዲቀንሱ በተደጋጋሚ ቢጠየቁም እነዚህ ሀገራት በካይ ያልሆኑ የኃይል ምንጮችን ለመጠቀም የሚያሳዩት ቁርጠኝነት ግን አናሳ መሆኑን አቶ ገብሩ ይገልጻሉ። በዚህ ዊንተር ኢነርጂያቸው አብዛኛው አውሮፓ ላይ ችግር አለ። ስለዚህ ወደ ኮል የሚሄዱበት ኒውክሊር የሚሄዱበት ሁኔታ ነው ያለው። እንግዲህ የዚህ ዓመት ኢንቨንተሪያቸው ነው ውጤቱን የሚያሳየ ገና ነው እሱ፣ ደግሞ ጊዜ ይወስዳል። እነሱ ግን አሁን እያሉ ያሉት ያለን አቅም ተጠቅመን ሚሽናችንን በቀነሰ መልኩ ነው የምንጓዘው። ምን አንዳንድ አመት ላይ ቢዋዥ ቅም ሌላው አመት ላይ ማስተካከል ከቻሉ ስትል ትለወኬ ግን ያን ያደርጋሉ ብዬ አልገምትም። አሁን ካለው ኤነርጂ ክራይሲስ አንጻር የዓለም የአየር ለውጥ ጉባኤዎች እስካሁን ድረስ ምድራችንን ከጥፋት የታደጉ ውሳኔዎችን አሳልፈዋል የሚሉት ዶክተር ይተብቱ እንደዛም ሆኖ እስከዚህኛው ጉባኤ ድረስ ያሉትን ጉባኤዎች ብናይ መፍትሄ ከማምጣት አኳያ የሚፈለገውን ያህል ርቀት እንዳልሄዱ ይገልጻሉ። ያው መሄድ የሚገባውን ያህል ሄደ አይመስለኝም፣ ፐርሰናሊ ምክንያቱም ሀያ ሰባተኛው ነው ዘንድሮ የተካሄደ ስብሰባ። እንግዲህ ሀያ ሰባት ስብሰባዎች ላይ ጉባኤዎች ላይ እስካሁን እንኳን የመጨረሻው ነው የሚባለውን የአንድ ነጥብ አምስት ዲግሪ ያስገኛል የተባለውን መስማማት አልቻልንም ማለት ነው። ባይደረግስ ውይይቱ ብትለይ የባሰ አደጋ ሊኖር ነበር ነው። በመካሄዱ ግን በተወሰነ ደረጃ እንደ ኪዮቶ እንደ ፓሪስ አይነቶቹ ስለመጡ ኢ ቲንክ በበጎ ይታይ ነገር ነው ብዬ ነው። ማለት ኢትዮጵያ በሀያ ሰባተኛው የአየር ለውጥ ጉባኤ መድረክ ላይ በዘርፉ ያላትን ልምድ እንዳካፈለች ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የማክሰኞ ምሽት የአማርኛ ቋንቋ አገልግሎት ስርጭታችንን ነው። ቀደም ሲል በአብይ ርዕስ እንደምናቀርበው በመግቢያው ላይ ያስተዋወቅኩትን ዘገባ አሁን ተከትሎ እናሰማችኋለን። በጉራጌ ዞን ወልቂጤ ከተማ አርብ ዕለት ከተደረገ የስራ ማቆም አድማ ጋር በተያያዘ በዛ ያሉ ወጣቶች መታሰራቸውን የከተማው ነዋሪዎች ለአሜሪካ ድምጽ ተናግረዋል። በእስር ላይ የሚገኙ የከተማው ነዋሪዎች ቁጥር ከሁለት መቶ እንደሚበልጥ አንድ አስተያየት ሰጪ ገልጿል። በእስር ላይ የሚገኙና ታስረው የተለቀቁ ወጣቶች ድብደባን ጨምሮ የተለያዩ ኢሰብዓዊ ድርጊቶች እንደተፈጸመባቸውም አስተያየት ሰጪዎቹ አብራርተዋል። በዞኑ ካለው የክልልነት ጥያቄ ጋር በተያያዘ በፖሊስ እየተፈለጉ በመሆኑ ከአካባቢው የተሰወሩ ወጣቶች መኖራቸውንም ገልጸዋል። በሚባለው ልክ መረጃ የለኝም ያለው የደቡብ ፖሊስ ሁኔታውን እንደሚያጣራም ገልጾልናል። ዘገባው የኬኔዲ አባተ ነው፤ እንደሚከተለው ያሰማናል። በደቡብ ክልል የጉራጌ ዞን ዋና ከተማ በሆነችው ወልቂጤ ከክልልነት ጥያቄ ጋር በተያያዘ ባለፈው አርብ ለሶስተኛ ጊዜ የስራ ማቆምና ከቤት ያለመውጣት አድማ እየተደረገ በነበረበት ወቅት አድማውን ለማስቆም ፖሊስ በወሰደው እርምጃ በርካታ ወጣቶች በቁጥጥር ስር መዋላቸውን አስተያየታቸውን የሰጡን የከተማዋ ነዋሪዎች ተናግረዋል። አስተያየታቸውን ከሰጡን መካከል አድማው በተጀመረበት ቀን አርብ ህዳር 9 2015 ዓ.ም ታስሮ ትናንት ምሽት ላይ መለቀቁን የተናገረና ለደ ጠንካራነቱ እንደሚሰጋ ገልጾ ማንነቱ እንዳይጠቀስ የጠየቀ አንድ ወጣት የታሰረበትን ሁኔታና ተፈጸመብኝ ያለውን የመብት ጥሰት ያስረዳል። በአር ብቷት ወደ መስጊድ እንዲህ ነው የያዙን። አምስት ሰዓት አካባቢ፣ የዛን ቀን አምስት ሰዓት አካባቢ ነው የያዙን። በቃ ማንም ሳይገባ ነበር እኛ የገባ ነው። ምንም ነገር ስናደርግ አይደለም ያገኙን። ዋናው ነው ራሱ ነው የያዘ እንደኛ ማለት ከዛ ሲወስዱን ከዚህ ምንም እኛ የት ናችሁ ትሄዱ አሉን። ለምን ድንጋይ ምናምን ነገር ሳት የተከታተለ ለምን አላጠፋ ሰዎቻችን ሲሉን እኛ ከዝብ አልወጣም ስለ ዝብ ያቃጠለው ሰት እንዴት ነው እኛ መናጠፋው እኛ እናጠፋኛ ወደ መስጊድ ይህን ሰላማዊ ሰር ሰዎች ነን ስንላቸው አይ በቃ እናንተ እንፈልጋቸዋለን ኑ ብለው መኪና ላይ ይዘውን ይሉ። ከዛ እኛ ሀገር ሰላም ነው ብለን ወደ ውስጥ እንገባ ዛ አይሪሽ አዳራሹ ከዛ እንደ ገባን ልብሳቸው አውሉ ባሉን ጫማችን አወለቅን። ከዛ ተኙ አሉን አዋራው ላይ ከዛ አዋራው ላይ ተንከባለሉ አሉን። እየተንከባለልን እንት እየቆጠሩ መቶ አምሳ እያሉ እየቆጠሩ አንከባለሉ ነው አዋራው ላይ ከዛ አዋራ ላይ ካንከባለሉም በኋላ አስተኝታች እያንዳንዳቸው ሁላቸውም ተራ በተራ ምቶቸዋሉ በጎማ ድራቆታችን፣ ልብሳችን አውልቀን ማለት ነው። ከዛ ተራ በተራ እየመጡ ሰላሳ ሚሆን አርባ ሚሆን እየመጡ ተራ በተራ በቃ ባገኙ ዱላ ይመቱናል። ጭንቅላት ነው ፊት ነው አይሉም። በጣም የሌለ መጨረሻ በቃ ራሳችን እስከምንጠላ ድረስ አሰቃይቶናል። አንተ ምን ደርሶብሃል? ለምሳሌ እኛ ለምሳሌ ይህ እግሪ በድንጋይ ድንጋይ ላይ አርግቶ ዘርጋ ብለው በጫማቸው እንደ ሩጡ እንዳያመልጠን ብሎ በጣም አሽተውኛል። እግሬን እና ጀርባዬን በጎማ በጣም ነው ምድ ራቆታችን እስከ ከስምንት ሰዓት ጀምሮ እስከ ምሽት ስድስት ሰዓት ድረስ ጠጠር ድንጋይ፣ የተደፋ ድንጋይ ላይ ነው ያስቀመጡ። እግራችሁ ዘርጋዎቹ ዘርግታችሁ ብለው እንደዚህ። ፊታችንም ካዞረን ይመቱናል። ከተናገርንም ይመቱናል። ከቂጤን ማመመኛ እንዲ ልንቀሳቀስን ካልክ ይመቱዋል። በቃ ምንም ነገር ነጻነት የለም። ጀርባዬ በጣም እንቆስሏል እና አንድ እግሬን በጣም አሞኛል ሁለቱ ሕክምና የሆነ ውጌሻ አሽዶኛል እዛ አሁን ራሱ እየመጣ ነው እዛው ቤቱ ምን እየታሽ ወይ እርሱን ጨምሮ በእስር ላይ የነበሩ ከፊል ወጣቶች ትናንት መለቀቃቸውን እና አብዛኛው ግን እዚያው እስር ቤት መሆናቸውንም ተናግሯል። እኛ ላይ እንደውም ዝም ብለው ነው በቃ መጨረሻ እኛ ላይ እንደውም አንድ ቀን ነው ቃላችን የተቀበሉን። ከዛ በኋላ ግን ለሌሎች ደጋግሞ ደጋግሞ አሁን ያልወጡት ደጋግሞ ደጋግሞ አወጧቸው ቃላቸውም ማ ሊቀበሏቸው ከዛ ትናንትና ለሌሎቹ እንድታስተምሩ ነው የተመታችሁት እንድትነግሯቸው ብለን ነው ዛሬ የምንለቃችሁ ምናምናሉ ማለት ማታ አምሳ የሚሆኑ ልጆች ነው የተለቀቁ ነው። እኛ ክፍል ስልሳ ሶስት ምናምን አካባቢ ለምን አምሳ ሶስት አካባቢ ልጆች አሉ እየቀሩ ማለት ነው። ሌሎች ደግሞ እኛ ስንወጣ ሽ ያስወጣቸው የሀገር ልጆች አይቻለ ሌላ ቦታ ያስሯቸው ማለት። ለደህንነታቸው በመስጋት ማንነታቸው እንዳይጠቀስ ና ድምጻቸው እንዲቀየርላቸው የጠየቁ አንዲት እናት ደግሞ ልጃቸው የፖሊስን ክትትል በመሸሽ ከወልቂጤ ከተማ መሸሹን ና በአሁን ወቅት ያለበትን እንኳን እንደማያውቁ አብራርተዋል። ልጃ ተሰደው ወጥተዋል መጀመሪያ ች አሁን ቅርብ ጊዜ ደግሞ ምንም ነገር ሳያደርጉ እንግዲህ ጨለማ አንተ ገና አድርገው ልዩ ሀይሎች በብዛት ገብተው ትንሽ መኖሪያ ቤቱ ከኛ ይርቃል እና ስድስት ሰዓት አካባቢ አሳደዱት ያው እሱ ጠፍቷል አሁን የት እንደወደቀ የት እንዳለ አለቅ ገብተው ሲያጡ በጨለማ መብራት አጥፍተው አንድ ፍሬ ልጅ ናት ወጣት ናት የአንድ ልጅ እናት ናት ያው ሳኑም እያየ የት ሄደ አሁን እዚህ አልነበረም ወይ ያለበት ቦታ ጠቁሚን ብለዋላት ያው እሷ ተኝታ ነበረ። ያው አስበርግገው ነው ያስነሳት፣ ከእንቅልፏ ማለት ነው ባለቤቱ ማለት ነው። አሁን ስለ ጨራሹ በቃ ፈርታ የለችም ቤታቸው ተዘግቶ፣ እሷ ወደ ወላጆቹ አሸኘናት ሄደች። ልጃቸው በፖሊስ የሚፈለግበት ምክንያት ምን እንደሆነ ላነሳንላቸው ጥያቄ ደግሞ ተከታዩን ምላሽ ሰጥተዋል። ዋና መነሻው ምንድን ነው? ጉራጌ ክልል ይሁን በሚል ነው መነሻው። ይሄ ደግሞ የእነሱ ጥያቄ ብቻ ሳይሆን የሕብረተሰቡ የጠቅላላ ጥያቄ ነው ያው እናንተ በዋናነት አስተባብራቸዋል በሚል ነው እሱ ብቻ ሳይሆን፣ ብዙ በቃ ጥሩ ጥሩ ልጆች ጥሩ ጭንቅላት ያላቸው ልጆች ናቸው። አሁን የዚያን እለት በሌሊት አደናብረው ልጆቹ የት እንዳሉ አይታወቅም። ቤተሰብ አሁን በስጋትና በፍርሃት ውስጥ ነው ያለው። ምን ያክል ጊዜ ይሆነዋል ልጆት አሁን ከተሰወረ ከጠፋ ከአካባቢው ሁለት ጀምሮ በቁጥጥር ስር የዋሉ ወጣቶች ቁጥር ሁለት መቶ ሀምሳ እንደሚደርስ የተናገሩ ሌላ አስተያየት ሰጭ፣ አብዛኛው አሁንም ያለ ፍርድ በእስር ላይ መሆናቸውንና ለጉዳት እየተዳረጉ መሆኑንም አብራርተዋል። የስራ ማቆም አድማ ነበር። ከዛ ልጆቹ ባጃጅ መንቀሳቀስ የለበት እንደሚል ተጠቀሙ አስተገባ። ልጆቹ ተሞቱ ሲመቱ፣ ሌላው ማህበረሰቡ ደግሞ ለምን ረቱም ውስጥ አሉ። ከመስጊድ ውስጥ ሁላ ያስገቧቸዋል አሉ። ከየቤታቸው መስጊድ አካባቢ ያሉ ከየቤታቸው ዋርት ነው የወሰዷቸዋሉ። ሁለት መቶ አምሳ አካባቢ ናቸው። እዛ ትላንትና ለመግባት ሞክረ የነበር እዛ ገብጭ የነበር ነ የተደበደቡ ልጆች በጣም በብዛት ነው ያሉት። ሊያናግሩን ያልቻሉ የወጡም ልጆች የተወሰኑ ልጆች ማስተማሪያ እንደሚጠሩ የተለቀቁ ልጆች አሉ ለምንድን ነው ሊወጡ ያልቻሉት? ብለን በሌሎ አነጋገር ናቸው። በጣም ጉዳት እንዳለባቸውና መንቀሳቀስ እንደማይችሉ ነግረውናል። ያው እኛም ለመግባት ምግብን ለማስገባት ፍቃደኛ አይደሉም። ከአድማው ጋር በተያያዘ እስራት የተፈጸመው በደቡብ ክልል ልዩ ኃይል መሆኑን አስተያየት ሰጪዎች የተናገሩ ሲሆን እስራቱ የተፈጸመበትን ምክንያትና ታሳሪዎቹ በእስር ላይ በሚገኙበት ስፍራ እየተፈጸመ ነው የተባለውን ኢሰብአዊ አያያዝ በተመለከተ አስተያየታቸውን የጠየቅናቸው የክልሉ ፖሊስ ኮሚሽነር አለማየሁ ማሞ ተከታዩን አጭር ምላሽ ሰጥተዋል። እኛ በዚህ ልክ መረጃ የለንም። በዚህ ልክ ደግሞ በደል ደርሶብናል የሚል አቤቱታ ያቀረበ አካልም የለም። በእናንተ በኩልም እንደዚህ አይነት ችግር አለ የሚል ነገር ቢነሳ ምንድነው የሚለው ነገር እዛ ያለውን አይ እናጣራልኝ ምን እንደሆነ እስካሁን ድረስ ለእኛ ይሄ ችግር አለ እንደዚህ አይነት ነገር አለ የሚል ነገር የደረሰ ነገር የለም። አንተ ከሚታነሰው ነገር ተነስተን ምን አለ የሚለው ነገር እናጣራለን። የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ በውዲ ስለ ጉዳዩ ለመጠየቅ በእጅ ስልካቸው ላይ በደወልንላቸው ወቅት በስብሰባ ላይ መሆናቸውን ገልጸው ቆይተን እንድንደውልላቸው ቢነግሩንም ከዚያ በኋላ ስልካቸው ሊሰራልን ባለመቻሉ አስተያየታቸውን ማካተት አልቻልንም። የጉራጌ ዞን የመንግስት ኃላፊዎችን ለማግኘት ያደረግነው ጥረትም ሊሳካልን አልቻለም። ነባሩን የደቡብ ክልል በመበተን ተቀራራቢ ባህልና ማንነት ያላቸውን አጎራባች ዞኖችና ወረዳዎች በክላስተር በማሰባሰብ በተለያየ ክልል ለማደራጀት በሚደረገው እንቅስቃሴ የጉራጌ ዞን ከሀዲያ፣ ከስልጤ፣ ከከንባታ ጠንባሮ፣ ከሀላባ ዞኖችና ከየም ልዩ ወረዳ ጋር በክላስተር ተደራጅቶ ክልል እንዲሆን የሚል ምክረ ሀሳብ ቀርቦ እንደነበር ይታወሳል። ይሁንና አራቱ ዞኖችና አንዱ ልዩ ወረዳ ሀሳቡን ቢቀበሉም የጉራጌ ዞን ምክር ቤት ባለፈው ነሐሴ ወር ባካሄደው አስቸኳይ ስብሰባ ይህን የክላስተር አደረጃጀት በአብላጫ ድምፅ ውድቅ አድርጓል። ይህን ተከትሎ የምክር ቤቱ ውሳኔ ተቀባይ ተቀባይነት አግኝቶ ህዝበ ውሳኔ ይደረግ የሚል ጥያቄ በተለያየ መልኩ ሲነሳ የቆየ ሲሆን በወልቂጤ ከተማ የአርብለቱን ጨምሮ ለሶስት የተለያዩ ጊዜያት የስራ ማቆምና ከቤት ያለመውጣት አድማ ተደርጓል። የጉራጌ ዞን ምክር ቤት የክላስተር አደረጃጀትን አልቀበልም ቢልም በዞኑ የሚገኙ አንዳንድ የወረዳና የከተማ አስተዳደር ምክር ቤቶች በበኩላቸው ጉባኤዎችን በማድረግ ክላስተሩን የሚደግፉ ውሳኔ ማስተላለፋቸው የሚታወስ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የ ማክሰኞው ምሽት ዝግጅታችንን ነው። አሁን ከምሽቱ የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሀያ ዘጠኝ ከሰላሳ ስምንት ሰከንድ ይላል። ሶስት ሰዓት ተኩል ማለት ነው። ሁለተኛው አጋማሽ ላይ እንገኛለን። የዓለም ዋንጫ እየታየ በመሆኑ ልክ እንደ ትላንቱ ሁሉ ዛሬም እዚህ ስቱዲዮ ሀብታሙ ስዩምን ጋብዘናል። ወደ የዓለም ዋንጫ ዝግጅታችን ነው ምናልፈው ሀብታሙ ስዩም በድጋሚ እንኳን ደህና መጣ። እንኳን እንደናቆያችሁ ሲሆን ዛሬ እንግዲህ የኳታሩ የዓለም ዋንጫ ቀጥሎ ብሏል። በዚህ ውድድር ላይ የተገኙ አዳዲስ ጉዳዮችና ውጤቶችን ለአድማጭና ለተመልካቾቻችን እናጋራ ማለት ነው፣ እንደተለመደው። ስለዚህ ማይክራፎኑን ወይም የአየር ሰዓቱን ለሀብታሙ ስዩም ይለቃለሁ ግን እዚሁ ነኝ፣ የትም አልሄድም። አመሰግናለሁ ሲሆን በዛሬው የኳታር ዓለም ዋንጫ ውሎ አስገራሚ ውጤቶች ተመዝግበዋል። ቀዳሚው መነጋገሪያ የነበረው ደግሞ አርጀንቲናና ሳውዲ አረቢያ ያደረጉት ጨዋታ ነበረ። በዚህ ጨዋታ ታሸንፋለች በሚል ከፍተኛ ግምት ተሰጧት የነበረችው አርጀንቲና ነበረች። ነገር ግን ሁለት ለአንድ በሆነ ውጤት መሸነፏ ብዙሀንን አስገርሟል። በዚህ ጨዋታ የማሸነፍ እድሏ ከአስር በመቶ በታች እንደሆነ ሲነገርላት የነበረችው ሳውዲ አረቢያ በአስገራሚ ብቃት አርጀንቲናን ድል አድርጋለች። ሳሊህ አልሽሪ በአርባ ስምንተኛው ደቂቃ ሳሊም አልድዋስሪ በሃምሳ ሶስተኛው ደቂቃ ለሳውዲ አረቢያ ጎል ሲያስቆጥሩ አርጀንቲናን በባዶ ከመሸነፍ የአዳናትን ጎል ያስቆጠረው ሊዮኔል ሜሲ ነበረ በአስረኛው ደቂቃ ላይ በተሰጠ የፍጹም ቅጣት ምት። ከዓለም ሃምሳ አንደኛ ደረጃ ላይ የምትገኘው ሳውዲ አረቢያ ብዙም ማሸነፍ ክብር ክብረ ወሰን የሌላት ሀገር ናት። በአንጻሩ አርጀንቲና ደግሞ በፊፋ ሰንጠረዥ ሶስተኛ ደረጃ ላይ የምትገኝ ገናና ሀገርም ነበረች። በዓለም ዋንጫ ታሪክ አስገራሚ ውጤቶች መካከል አንዱ ተደርጎ እየተጠቀሰ ይገኛል። የዛሬው ውጤት በ1990 ዓ ም በዲያጎ ማራዶና የተመራው የአርጀንቲና ብሔራዊ ቡድን በካሜሮን ቡድን አንድ ለዜሮ የተሸነፈበትን ታሪካዊ ክስተት ያስታወሰም ሆኗል፣ የዛሬው ውጤት። ከጨዋታው በኋላ አስተያየታቸውን የሰጡት የአርጀንቲና ብሔራዊ ቡድን አሰልጣኝ ሊዮኔል ስካሎኒ ዛሬ አሳዛኝ ቀን ነው፣ ሁሌም እንደምንናገረው ግን ቀና ብለን ወደፊት እንጓዛለን ብለዋል። በአንጻሩ የሳውዲ ብሔራዊ ቡድን አሰልጣኝ ሃርቪ ሬናልድ በበኩላቸው ለሳውዲ እግር ኳስ ታሪክ ሰርተናል፣ ይሄ ድል ለዘላለምም ይቆያል ብለዋል። ከዚህ ቀጥሎ እንግዲህ የተለያዩ ሌሎች ጨዋታዎችም ሲከናውኑ ነበር። አመሻሹን ዴንማርክና ቱኒዚያ፣ እንዲሁም ደግሞ ሜክሲኮና ፖላንድ በተመሳሳይ ዜሮ ለዜሮ ወጥተዋል። በነገራችን ላይ ትናንት ከስርጭታችን በኋላ ይቅርታ ከስርጭታችን በኋላ የተደረጉ ጨዋታዎች ነበሩ። የመጀመሪያው ጨዋታ ዩናይትድ ስቴትስና ዌልስ ነበር ያደረጉት ጨዋታ። በዚህ ውድድር ላይ ወይም በዚህ ጨዋታ ላይ ቲሞቲ ዊሃ በሰላሳ ስድስተኛው ደቂቃ ባስቆጠረው ጎል ዩናይትድ ስቴትስ የመሪነት እድሉን አግኝታ ነበረም። ይሁንና ከረፍት መልስ የበረታችው ዌልስ በጋርዝ ቤልስ አማካኝነት በሰማኒያ ሁለተኛው ደቂቃ አቻ የሚያደርጋትን ጎል አስቀጥራለች። በነገራችን ላይ ለዩናይትድ ስቴትስ ጎል ያስቆጠረው ቲሞቲ ዊሃ የእውቁ የላይቤሪያ እግር ኳስ ተጫዋች የፊፋ የወርቅ ኳስ አሸናፊ የአሁኑ የላይቤሪያ ፕሬዚደንት ጆርጅ ዊሃ ልጅ እንደሆነ ተሰምቷል ሲሆን የዛሬ የስፖርት መረጃችንን ከማጠናቀቃችን በፊት በነገ ሁለት የሚደረጉ ጨዋታዎችን ለአድማጮችና ለተመልካቾች እናስታውሳቸው። ነገ ሌላኛዋ የአፍሪካ ወኪል ሞሮኮ ከክሮሽያ ትገጥማለች። ጀርመን ከጃፓን፣ ስፔን ከኮስታሪካ፣ ቤልጅየም ከካናዳ የሚያደርጉት ጨዋታ ይጠበቃል። ከጥቂት ደቂቃዎች በፊት ደግሞ ሌላኛዋ የአውሮፓ ሀገር ፈረንሳይና አውስትራሊያ ጨዋታቸውን ጀምረዋል። እንግዲህ በዚህ ሁኔታ እየተከታተልን አዳዲስ የዓለም ዋንጫ መረጃዎችን እናጋራችኋለን ማለት ነው። አመሰግናለሁ ሲሆን ሀብታሙ እናመሰግናለን። እንግዲህ ከጨዋታዎቹና መረጃዎቹን ከማካፈል በተጨማሪም እንደው ምን ይመስላሉ ጨዋታዎቹ? በሚጠበቀው ሁኔታስ ነው እየሄደ ያለው? ቴክኒኮችስ ምን ይመስላሉ የሚለውን እርግጠኛ ነኝ ባለሙያ ይዘህ መጥተህ እንደምታካፍለን ወይም ደግሞ እንደሱ መሰል ትንታኔዎችን አንተ እንደምትሰጠን ነገም፣ ከነጎዳያም ተመልሰን እንጋብዛሃለን። መልካም። የተከበራችሁ አድማጮች እንግዲህ ሀብታሙ ስዩምን እናመሰግናለን። አሁን ደግሞ ወደ መደበኛ ሳምንታዊ ዝግጅቶቻችንን ነው የምናልፈው። አሁን ደግሞ ከአፍሪካ ወደ ተጠናቀሩ ዘገባዎችን እናልፋለን። ወደ ተከታዩ ዘገባችን ስናልፍ ምስራቅ አፍሪካ ማህበረሰብ የዴሞክራቲክ ሪፐብሊክ ኮንጎና በአማጽያን ቡድኖች መካከል በኬንያ ዋና ከተማ ናይሮቢ ሊካሄድ ታቅዶ የነበረውን የሶስተኛ ዙር የሰላም ድርድር ሁኔታዎች በወጉ አልተያያዙም በሚል ለሌላ ጊዜ አስተላልፎታል። በሌላ በኩል ሰባት ሀገሮች ያሉበት ቡድን ንግግር በብሩንዲ በዲሞክራቲክ ኮንጎ ሪፐብሊክና በሩዋንዳ ፕሬዝዳንቶች መካከል በአንጎላ እየተካሄደ ካለው የሰላም ድርድር ትይዩ በመካሄድ ላይ ነው። ዴሞክራቲክ ኮንጎ ሪፐብሊክ ውስጥ የሚንቀሳቀሰውን አማጺ ቡድን ኤም 23 ትደግፋለች ስትል ኪንሻሳ ከኪጋሊን ትወነጅላለች ሩዋንዳ በበኩሏ ደግሞ አላደረግኩም ስትል ውንጀላውን በማስተባበል ላይ ትገኛለች። መሐመድ ዩሱፍ ናይሮቢ ከሚገኘው የአሜሪካ ድምጽ የአፍሪካ ዜና ማዕከል ያጠናቀረው ዘገባ ነው። አሉላ ከበደ እንደሚከተለው ያቀርበዋል። በሀገራቸውና በአካባቢው ጸጥታ ጉዳይ ለመነጋገር የዲሞክራቲክ ኮንጎ ሪፐብሊክ ፕሬዚዳንት ፌሊክስ ቲሺ ሴኬዲ ከኬንያዋቻቸው ዊልያም ሩቶ ጋር ትላንት ሰኞ ኪንሳሻ ላይ ተገናኝተዋል። ሁለቱ መሪዎች ተገናኝተው የተነጋገሩት ኬንያ በአካባቢው የሚንቀሳቀሱትን አማጽያን ትጥቅ ለማስፈታት የተሰማራው የምስራቅ አፍሪካው ንዑስ አህጉራዊ ኃይል አካል የሆኑ ቁጥራቸው ዘጠኝ መቶ የሚደርሱ ወታደሮቿን ወደ ኮንጎ ከላከች በኋላ ነው። ሩቶ አገራቸውና የምስራቅ አፍሪቃው ማህበረሰብ ክልላዊ ቡድን በኮንጎ ሰላም ይመጣና የተረጋጋች አገርም መገንባት ይቻላል ዘንድ ለመርዳት ያላቸውን ቁርጠኝነት አረጋግጠውላቸዋል። የሉዋንዳ ዋንጌዎች ካንጉፉ በምስራቅ አፍሪካ ማህበረሰብ ክቡር ፕሬዝደንቱን የዲሞክራቲክ ኮንጎ ሪፐብሊክን መንግስትና ሕዝብ በመደገፍ በዚች ሀገር ሰላም እንዲሰፍን አስፈላጊውን ሁሉ ለማድረግ በቁርጠኝነት ቆመናል። በጋራም ይሁን በተናጥል የአካባቢያችን ሰላም መረጋገጥ የሁላችንም ጉዳይ ነው። በምስራቃዊ ኮንጎ በተካሄደው የአመፅ እንቅስቃሴ ሳቢያ በሁለቱ ጎረቤት ሀገሮች መካከል ለወራት ከዘለቀው ውጥረት በኋላ ፕሬዚዳንት ቺሴኬዲ ከሩዋንዳው ፕሬዚዳንት ፖል ካጋሜ ጋር ይገናኛሉ ተብሎ በሚጠበቅበት በአንጎላ ዋና ከተማ ሉዋንዳ የሚካሄድ የሰላም ንግግር ዕቅድ ተይዟል። ኪንሻሳ ከኮንጎ ዲሞክራሲያዊ ሪፐብሊክ ኃይሎች ጋር ውጊያ የገጠመውን አማጺ ቡድን ኤም 23ን ተደግፋለች ስትል ሩዋንዳን በተደጋጋሚ ብትከስም፣ ኪጋሊ ግን ውንጀላውን ታስተባብላለች። በሌላ በኩል በትላንትና ዕለት ናይሮቢ ላይ ሊካሄድ ታቅዶ የነበረው የኮንጎ መንግስትና የአማጺ ቡድኖች ድርድር ለሌላ ጊዜ ተላልፏል። ብሌዝ ካሬጌ በምስራቅ ኮንጎ የሚገኙ ገለልተኛ የፖለቲካ ተንታኝና የአካባቢው ጸጥታ ጉዳዮች ተከታታይ ናቸው። በኪንሻሳና በኪጋሊ መካከል የሚደረግ ውይይት መሳካት በምስራቃዊ ኮንጎ ያለው ውጥረት እንዲረግብም ያግዛል ይላሉ። ሽደ በሉዋንዳ ለሚደረጉት ንግግሮች ተገቢውን ትኩረት ሊሰጡ ይገባል። ፕሬዚደንቱም በአገር ውስጥ ያለውን የኮንጎ ዜጋ ማሳተፉን መቀጠል አለባቸው። በሁሉም የአገሪቱ ህዝብ መሃል የሰላም ድርድር እንዲጀመር ማድረግ አለባቸው። ኮንጓውያን የሚፈልጉትን እናውቃለን። የኮንጋውያን ችግር በውጭ ኃይሎች ሳይሆን በኮንጋውያን በራሳቸውና በአገር ውስጥ መሪዎቻቸው ነው መፈታት ያለበት። ከቅርብ ሳምንታት ወዲህ ያገረሸው ኤም 23 የሚያካሄደው ውጊያ የምስራቃዊ ኮንጎን ሰላም አደጋ ላይ ከምጣሉን ባሻገር በሺዎች የተቆጠሩ ነዋሪዎች ከቀያቸው አፈናቅሏል። በሰሜን ኪቩ የሚካሄደው ጦርነት የጎሳ ይዘትም አለው። ኤም 23 በዋናነት ቱትሲዎችን ያቀፈ ሲሆን የኮንጎ መንግሥት ቤተሰቦቻቸውን በሁቶች ከሚመሩ ሌሎች አማጺ ቡድኖች ከሚያደርሱት ጥቃት መከላከል አልቻለም ሲሉ ይከሳሉ። ቡድኑ ሌሎች አማጺ ኃይሎች እና የኮንጎ ጦር እያደረሱ ነው ካለው ጥቃት ደህንነታቸው እስኪረጋገጥ ድረስም በውጊያው እቀጥላለሁ ብሏል። ጆኤል ባራካ በኮንጎ የጥናትና ምርምር ተቋም ፖል የግጭት አፈታት ጉዳዮች አዋቂ ናቸው። ፕሬዚዳንቱ እስካሁን ሲያራምዱ የቆዩት ፖሊሲ በሀገሪቱ ውስጥ ከሚገኙ አማጺ ቡድኖች ጋር ምንም አይነት ድርድር አለማድረግ ነው ይላሉ። በርካታ ሀገሮች ውይይቶቹ ሲካሄዱ ማየት ይሻሉ። ከኮንጎ ጋር የተያያዘ ጥቅም አላቸው፣ ኩባንያዎች አሏቸው። እናም ግጭቶች ቀጥለው ማየት አይፈልጉም። በፕሬዝደንቱ በኩል ሲታይ ደግሞ ከፊታቸው መጪው ምርጫ አለ፣ እናም የገቡትን ቃል መጠበቅ ይሻሉ። ከአማጽያኑ ጋር ከተነጋገሩም በህዝቡም ዘንድ ያላቸውን ተቀባይነትና አመኔታ እንዳያጡ ስጋት አላቸው። የምስራቅ አፍሪካው ቀጠናዊ ቡድን በሺዎች የሚቆጠሩ ወታደሮችን ወደ ኮንጎ በመላክ በዚያች ሀገር ሰላም ለማስፈንና ለማረጋገጥም ተስማምተዋል። የኮንጎ የሲቪል ማኅበረሰብ አንቂ ጆሴፍ አፖሎ ታዲያ የአካባቢው ማኅበረሰቦች በዓለም አቀፉ ማኅበረሰብ ላይ የነበራቸውን እምነት አጥተዋል፣ እናም ከታጠቁ ቡድኖች ጥቃት ሊታደጋቸው የሚችለው የኮንጎ ጦር ሰራዊት ብቻ ነው ብለው ያምናሉ ይላሉ። እኛ ሰላማዊ ዜጎች በምሥራቃዊ የዲሞክራቲክ ኮንጎ ሪፐብሊክ ሰላም እንዲሰፍን እንሻለን። ይህም ሰላም በኮንጎ ጦር አማጭነት እንዲሳካ ነው ፍላጎታችን። የኮንጎ ሕዝብ በአሁኑ ወቅት ብዙ ወዳጆች እንደሌሉት ነው የሚሰማው። በርካታ አገሮች ከእርሱ ጋር አይደሉም። የተባበሩት መንግሥታት ድርጅትም እርሱን የሚቃረን ዕቅድ ነድፈዋል። ስለዚህ የሚበልጠው እምነቱ በአገሩ ሰራዊት ላይ ነው። ለዚህም ነው የሚሰሙት ድምፆች እየበዙ ያሉት። አብዛኞቹም ለውጥ ያመጣሉ ብለው ስለማያምኑ የሰላም ድርድሩን ይቃወማሉ። ከቅርብ ወራት በፊት የተባበሩት መንግሥታት ድርጅት ሰላም አስከባሪ ወታደሮችና በዚያች ሀገር የተሰማሩ ሌሎች ኃይሎች በኮንጎ ሰላማዊ ዜጎችን ከሚደርስባቸው ጥቃት መታደግ ያለመቻላቸውን በመቃወም ሕዝባዊ ትዕይንቶች ሊካሄዱ ታቅደው ነበር። በሌላ በኩል ባለፈው ሳምንት ዲሞክራቲክ ኮንጎንና ሩዋንዳን የጎበኙት የቀድሞ የኬንያ ፕሬዝዳንት ሁሩ ኬንያታ የሰላም ሂደቱን ለማገዝ በምታደርገው ጥረት ሩዋንዳ ያላትን ተጽዕኖ ተጠቅማ ከአማጺው ኤም 23 ቡድን ጋር ለመነጋገር ቃል እንደገባችላቸው ተናግረዋል። ወደ ተከታዩ ዘገባችን ስናልፍ ደግሞ ወደ ታንዛኒያ ነው የምንወስዳችሁ። በታንዛኒያ የውሃ እጥረት መከሰቱንና ዳሬ ሰላም ውስጥ ዋነኛ የውሃ ምንጭ የሆነው ሩብ ወንዝ እየቀነሰ በመምጣቱ ነዋሪዎች በውሃ የራሽን ኮታ ውስጥ እንደገባች ከገባች አንድ ወር እንደሆናት በዛ ያሉ ዘጋቢዎቻችን አድርሰውናል። ቻርልስ ኮምቤ ነው ከዳሬ ሰላም ዘገባውን ያደረሰን፣ ደረጀ ደስታ እንደሚከተለው ያቀርበዋል። የ39 ዓመቷ የዳሬ ሰላም ነዋሪ ሐሊማ ኦትማን ለዕለት ፍጆታዋ ውሃ የምትገዛው ከግል የውሃ ጉድጓድ ነው። ከአንድ ወር በላይ እንደ ኦትማን ያሉ ነዋሪዎች በከተማው ባለው የውሃ እጥረት የተነሳ የሚያስፈልጋቸውን ውሃ ከነጋዴዎች ለመግዛት ተገደዋል። ከዚህ በፊት አንድ ጋሎን በ500 ሽሊንግ እንገዛ ነበር። አሁን ግን ከ1500 እስከ 2 ሺህ ገብቷል። ዝቅተኛ ገቢ ላለን ለኛ ለዜጎች ያሁሉ ብዙ ገንዘብ ነው። ቤተሰብ አለኝ። ስለዚህ ስንት ጋሎን ነው መግዛት ያለብኝ? የሚያስወጣን ብዙ በመሆኑ አንችለውም። በጥቅምት ወር መጨረሻ የዳሬ ሰላም ባለሥልጣናት የውሃ እጥረት መፈጠሩን አስታውቀው አምስት ሚሊዮን ነዋሪዎች ባሏት የታንዛኒያ ትልቋ ከተማ ውስጥ ውሃ በራሽን ኮታ ማደል ጀምረዋል። ባለሥልጣናቱ በተፈጠረው የድርቅ ሁኔታ የከተማው ትልቁ የውሃ ምንጭ የሆነው ሩቭ ወንዝ የሚገኘው ውሃ በቀን ወደ 300 ሚሊዮን ሊትር አጥሯል ይላሉ። ከተማው የሚፈልገው የውሃ መጠን ግን 450 ሚሊዮን ሊትር መሆኑ ተመልክተዋል። ተቺዎች የታንዛኒያ ባለሥልጣናት ለድርቁ በሚገባ መዘጋጀት ነበረባቸው ይላሉ። ቦኒ ፌስ ጃኮብ የቀድሞ የኡቡንጉ አውራጃ ከንቲባ ናቸው። እንዲህ ይላሉ። ይህን የምናሳስበው በዝናብ መጥፋት ነው። ለረዥም ጊዜ ዝናብ የማያገኙት እነዚህ አገሮች ታዲያ እንዴት ቻሉት? እንደ አረብ ኤሚሬት ወይም በሰሐራ በረሃ ያሉ አገሮች መንግሥት ለውሃው ዘርፍ ቅድሚያ ለመስጠቱ ይታያል። የውሃ እጥረቱ በጊዜ የማይፈታ ከሆነ የታንዛኒያን ኢኮኖሚ ሊጎዳ ይችላል። የአገሪቱ ብሔራዊ ስታትስቲክስ ጽህፈት ቤት ዳሬ ሰላም ከተማ 8 ከመቶ የሚሆኑ የታንዛኒያ የኢንዱስትሪ እንቅስቃሴዎች የሚገኙባት ናት። የአየር ትንበያ ባለሙያዎች የውሃ እጥረቱ የሚያበቃበት ጊዜ ተቃርቧል ይላሉ። ጆሲ ማዋታ በታንዛኒያ ሜትሮሎጂ የአየር ትንበያ ባለሙያ ናቸው። እንዲህ ይላሉ አሁን ወደ ታህሳስ ወር እየገባን ስለሆነ ዝናቡ ይጨምራል ብለን ተስፋ እናደርጋለን። ዝናብ የተለያዩ የምጣኔ ሀብት እንቅስቃሴዎችን ያግዛል። ሰዎች ለቤት ውስጥ ፍጆታቸው የዝናብ ውሃ ስለሚጠቀሙ የውሃ እጥረቱም ይቀንሳል። እስከዚያው ድረስ ባለቻት ውሃ እየተገለገለች ያለችው ኦትማን ዝናብ እና ዘላቂ የውሃ አቅርቦት ይመለሳል ብላ ተስፋ ማድረጓን ቀጥላለች። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችን ነው። አሁን ሳምንታዊው የማክሰኞ ምሽት ቅንብራችን ትምህርት ይቀጥላል። በዛሬው የትምህርት ቅንብራችን ከትምህርት ጥራት ጋር በተያያዘ የተሰናዳ ዘገባ ነው። የእለቱን ዘገባ ደግሞ ያሰናዳው ሐዋሳ የሚገኘው ዘጋቢያችን ዮናታን ዘብዲዎስ ነው። ፕሮፌሰር ብርሃኑ ነጋ የኢትዮጵያ የትምህርት ጥራት በአሳሳቢ ሁኔታ ውስጥ ይገኛል የሚሉትም ይህን የተናገሩት ላለፉት ሶስት ቀናት በሐዋሳ ዩኒቨርሲቲ በተካሄደ 31ኛው የትምህርት ሚኒስቴር ጉባኤ ላይ በተገኙበት ወቅት ለጋዜጠኞች በሰጡት ማብራሪያ ሲሆን የትምህርት ውድቀት ለማከም አራት አብይ ጉዳዮች ተለይቷል ነው ያሉት። አንደኛው የመምህራን የሙያ ብቃት ማሳደግ ሲሆን ሁለተኛው በትምህርት ዘርፍ አለ ያሉትን የሞራል ውድቀትና ስብራት መጠገን መሆኑን ተናግሯል። በአጠቃላይ የደረሰብን የሞራል ውድቀትና የሞራል ስብራት ነው። በትርፍ በትምህርት ዘርፉ ዘንድ ተማሪዎች በአቋራጭ በኩረጃ ወይም ፈተና በመስረቅ ወይም በምን እውቀት ሳይዙ ትምህርት ሳይማሩ ማለፍ የሚቻልበት እውቀት ሳይማሩ ዲግሪ ይዘዋል የሚባልበት ሰርቲፊኬት ይዘዋል የሚባልበት ያን ሰርቲፊኬት ደግሞ ይዘው በተለይ ግንኛው ተመልሰው እዛ ትምህርት ዘርፍ ውስጥ በሚገቡበት ጊዜ ሊሆን የሚችለውን ነገር የሚታወቅ ነው። ይሄ ደግሞ በትምህርት ዘርፉ ብቻ ሳይሆን በአጠቃላይ በአገር ደረጃ ሀብትን በአቋራጭ ፣ ትምህርትን በአቋራጭ ፣ እውቀትን በአቋራጭ ይገኛል ተብሎ የሚታሰበው ነገር ካልቆመ እንደ አገር የትም አንሄድም። ከዚህ በተጨማሪ ተበላሽቷል ያሉትን የትምህርት ጥራት ለማስተካከል ትኩረት ከተደረገባቸው ጉዳዮች ውስጥ ፖለቲካና ትምህርትን መለየት እንዲሁም ከፍተኛ ትምህርት ተቋማትን ጨምሮ በአካባቢያዊነት የተጠለፉትን ትምህርት ተቋማትን ነጻ ማድረግ ነው ብሏል። ፕሬዚዳንቶችና መሪዎቻቸው ብቃታቸው ሳይመዘን በብሔርና የአካባቢ ተዋጾ የሚሾምባቸው ዩኒቨርስቲዎች ባሉበት የትምህርት ሰዓት እንዴት ይስተካከላል ስል ቪኦኤ ላነሳላቸው ጥያቄ ፕሮፌሰር ብርሃኑ ትምህርት ተቋማትን በተለይም ከፍተኛ ትምህርት ተቋማትን ከፖለቲካ እንጥላቸው ስንል ሰዎች በሜሪታቸው፣ በችሎታቸው፣ በክህሎታቸው የሚያስተምሩበት፣ የሚማሩበት የዩኒቨርሲቲ አስተዳደሩን የሚይዙበት ሁኔታ መፍጠር ማለት ነው። እንዳልከው የውድድር ስርዓት ተጀምሮ ነበር። አንዱ አንዱ አንዱ ባይዝ ወይ በትልቁ ይዘን እየተንቀሳቀስን ያለ ነው። ትምህርትን ከፖለቲካ ብቻ ሳይሆን ከአካባቢዊነት መለየት አለብን። የዩኒቨርሲቲ ፕሬዚዳንት ለመሆን ቅድም እንዳልከው የዲላ ዩኒቨርሲቲ ፕሬዚዳንት ለመሆን የዲላ ልጅ መሆን ካለብህ ዜን ሜሪት አይደለም። ጥያቄው የት አካባቢ ልጅ ነህ። አንድ ዩኒቨርሲቲ የለንም በአሁኑ ጊዜ የአካባቢው ሰው ፕሬዚዳንት ያልሆነበት። ይሄ ደግሞ በምንም አይነት በእኩል ውድድር የተገኘ ነው ብሎ ለመናገር አይቻልም። ይሄን ሁላችንም እናውቋለን። በየዩኒቨርሲቲ ሄደን ተነጋግረንበታል። በዚህም ምክንያት አሁን ኦቶኖሚ ሲመጣ ለሁሉም ዩኒቨርሲቲዎች የላክነው ነው ደብዳቤ ያለ ኦቶኖሚ በሚመጣ ጊዜ በአለም አቀፍ ደረጃ ውድድር ተደርጎ የሚቀጠርባቸው ዩኒቨርሲቲዎች እንጂ በሌላ መንገድ በምንም መንገድ የዩኒቨርሲቲ አስተዳደር እንትን አይደረግም ብለናል። ቪኦኤ ያነጋገራቸው የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ጣሰው ወልደሃና አዲሱን የትምህርት ፍኖተ ካርታ በመንደፍ ጭምር የትምህርት ጥራት እንዲረጋገጥ ዩኒቨርሲቲው ጥረት ያደረገ መሆኑን ተናግሯል። ቅድመ ምረቃ ትምህርትን ከሶስት ዓመት ወደ አራት ዓመት እንዲሆን በማድረግ ቤዚክ የምንላቸው ኮርሶች ድሮ እንደና ሂስትሪ፣ ጂኦግራፊ እና በጣም የተማሪዎችን ጭንቅላት ሊቀርጹ የሚችሉ በመጀመሪያ ዓመት እንዲሰጥ በማድረግ ይኸውና ሶስት ዓመትን ጨርሶ አራተኛ ዓመት ደርሰዋል። ዘንድሮ ያንን ያጠናቀቁ ተማሪዎች በሚቀጥለው ዓመት ይመረቃሉ። ነው እና እነዚህ ተማሪዎችም ሲወጡ ምን ያህል ካሪክለሙን በሙሉ ጨብጠው ወጥተዋል የሚለውን ለማረጋገጥ የመውጫ ፈተና ለመስጠት በዝግጅት ላይ ይገኛል። ይሄ ትምህርት ጥራትን ለማሻሻል የተደረገ ትልቅ አዎንታዊ የሆነ እርምጃ ነው። የቦንጋ ዩኒቨርሲቲ ፕሬዚዳንት ዶክተር ጴጥሮስ ወልደጊዮርጊስ በበኩላቸው ተቋማቸው ክህሎት እና እውቀታቸውን መሰረት ያደረገ ስርዓት በመከተል ትምህርት ሚኒስትር ለማምጣት የሚፈልገውን የትምህርት ጥራት እንደሚደግፍ ተናግሯል በእውነት በዩኒቨርሲቲ ዴፊኒሽን ዩኒቨርሳል ነን ዓለም አቀፋዊ ነን ብለን የምናስብ ከሆነ ከዚህ ልክፍት መውጣት አማራጭ የሌለው ግዴታ ነው። አካባቢ ላይም ጎበዝ የሆነ ተቋሙን የሚጠቅም አካባቢውን የሚጠቅም አገሩን የሚጠቅም መቀመጥ አለበት። ከሌላ ቦታ መጥቶ መቀመጥ መቻል አለበት። እንደ ኢትዮጵያ ውስጥ ከጀርመን መቶ ፕሬዚዳንቶች ሆነዋል ከኮሪያ የ12ኛ ክፍል ተማሪዎችን በከፍተኛ ትምህርት ተቋማት መፈተን፣ የተመራቂ ተማሪዎችን የመውጫ ፈተና ማዘጋጀት፣ ዩኒቨርሲቲዎችን ራስ ገዝ ማድረግ፣ የመንግስት ትምህርት ቤቶችን መደረጃ ማሻሻል፣ ልዩ አዳሪ ትምህርት ቤቶችን መገንባትና የግል ትምህርት ቤቶች አነስተኛ ገቢ ያላቸውን ቤተሰብ ጎበዝ ልጆችን አወዳድረው በነፃ እንዲያስተምሩ ማድረግ የተጀመሩ የትምህርት ጥራት ማስጠበቂያ ስራዎች መሆናቸውም ተገልጧል። የትምህርት ጥራት የሚረጋገጠው ግን በእነዚህ ብቻ እንዳልሆነ ብዙ መከራከል ሀሳቦች ይቀርባሉ። ፕሮፌሰር ጣሰው ወልደሃና ይህንን ብሏል። የመዋዕለ ህጻናት ጀምሮ አንደኛ ደረጃ፣ ሁለተኛ ደረጃ ላይ በተግባር ለማዋል እንቅስቃሴ ጀምረዋል። አብረው የጀመሩት ስራ ነው። እንደ እኔ ወደ ዩኒቨርስቲ ስላተኮርኩ እንጂ ጀምረዋል። ለምሳሌ አሁን የቅድመ መደበኛ ትምህርት ቤት ድሮ ለግል ሴክተሩ የተተወ ነበረ እና የሀብታም ልጆች ብቻ የሚማሩበት የድሃ ልጆች የቅድመ መደበኛ ትምህርት አክሰስ አልነበራቸውም። እርግጥ የተወሰነ ዜሮ ክላስ የሚል ነበር። ዘንድሮ አሁን ግን ቢያንስ ህጻናት፣ ማንኛውም ህጻናት በመንግስትም ሆነ በግል ትምህርት ቤት ሁለት ዓመት የቅድመ መደበኛ ትምህርት ቤት ያገኛል። ለዚህም መንግስት ከፍተኛ ድጋፍ ያደርጋል። ይሄ ትልቅ ለትምህርት ጥራት ትልቅ አዎንታ ያለው ነው። የትምህርት ሚኒስቴሩም ፕሮፌሰር ብርሃኑ ነጋ ሲያክሉ የኢትዮጵያን ትምህርት ከገባበት ፈተና ማውጣት የተማሪዎችን ህይወት የማሻሻል ጥያቄ ብቻ ሳይሆን የሀገሪቱን የህልውና ጥያቄ መመለስ ነው ይላሉም። ሌላው ህይወታችንን የሚወስንልን ሁኔታ ውስጥ ነው የምንገባው፣ ወይንስ የራሳችንን እጣፈንታ የምንወስን አገር ነው የምንሆነው የሚለው ጥያቄ ነው ባላንስ ላይ ያለው። ያንን ለማድረግ ልጆቻችንን የምናስተምረው ትምህርት ለዛ የሚያበቃቸው የኢትዮጵያን የወደፊት ህልውና አስጠብቀው መሄድ የሚችሉ ልጆች የማድረግ ሰፊ የጋር ኃላፊነት ነው ያለብን። በኮቪድ-19ና በሀገሪቱ የፖለቲካ ሁኔታ የተነሳም ከአራት ዓመታት በኋላ ለመጀመሪያ ጊዜ በተደረገው 31ኛው የትምህርት ጉባኤም የ2014 ዓም የፈተና አሰጣጥ በትምህርት ስርዓቱ ላይ ያለውን የጥራት ችግር ለመፍታት ልምድ የተወሰደበትና የሚያጋጥሙ ፈተናዎችን ወደ አቅም ለመቀየር እድል የፈጠረ እንደነበረም ተገምግመዋል። በእነዚህ ዓመታት የትምህርት ማሻሻያ ስራዎች ቢሰሩም በሰሜኑ ጦርነትና በፖለቲካ ቀውስ ምክንያት ትምህርታቸውን መማር ያልቻሉ በ10 ሺዎች የሚቆጠሩ ተማሪዎችና 1335 ትምህርት ቤቶች መውደማቸው በጉባኤው ላይ የተመላከተ ሲሆን የተሻለ ትምህርት ቤቶችን በቦታቸው ለመገንባት እንቅስቃሴ መጀመሩን ትምህርት ሚኒስትሩ ተናግሯል። በአሁኑ ወቅት ከቅድመ አንደኛ ክፍል አንስቶ በኢትዮጵያም ከ34 ሚሊዮን በላይ ተማሪዎች ትምህርታቸውን በመከታተል ላይ መሆናቸው ተገልጧል። የአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም ከሳምንታዊው የትምህርት መሰናዶ አሁን ደግሞ ወደ ንግድና ምጣኔ ሀብት ነው የምናልፈው። በዛሬው የንግድና ምጣኔ ሀብት ዝግጅታችን ኢትዮጵያ የስንዴ ፍላጎቷ በአገር ውስጥ ምርት ከመሸፈን አልፎ ለውጭ ገበያ ለማቅረብ ሰፊ የመኸርና የመስኖ ልማት እያካሄደች፣ ጥራት ያለውና ደረጃውን የጠበቀ ስንዴ ወደ ውጭ ለመላክ ዝግጅት እያደረገች መሆኑን እየገለጸች ትገኛለች ደረጀ ደስታ በዚህ ዙሪያ የንግድና ምጣኔ ሀብት ባለሙያዎችን አነጋግሮ ተከታዩን አሰናድቷል። ባለፈው መስከረም 6 2015 ዓ ም የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በተያያዘው የኢትዮጵያ አዲስ ዓመት ስንዴን ለውጭ ገበያ ለማቅረብ ወደ ያዝነው ግብ ቀርበናል ሲሉ መናገራቸውን የመንግስት መገናኛ ብዙሃን ዘግበዋል። ለበርካታ ዓመታት በአለማያ ዩኒቨርሲቲ በመምህርነት ያገለገሉትና አሁን በአዲስ አበባ ዩኒቨርሲቲ የመሬትና ውሃ ሀብት ማዕከል ውስጥ እየሰሩ መሆናቸውን የነገሩን የምጣኔ ሀብት ባለሙያ ዶክተር ፍቃዱ ገላው ስለሚባለው የስንዴ ምርት አሃዝ ጥርጣሬ ያላቸው መሆኑን ይናገራሉ። አጠቃላይ አሁን በስንዴ ላይ እየተባለ ያለው ነገር ለእኔ ሲገሩ ትንሽ ተጋኖብኛል። አሁን እየተመረተ ነው የተባለው እንትን አይታያል። የመጋነን ሁኔታ አይታያል። የተጋነነ ነው የተጋነነው። ቦት ፈርሶ የሁለት ሺህ ሀያን አገሪቱ ውስጥ በኤሪጌሽን የተመረተውን ስንዴ የሲኤስ መረጃ ብታየው መቶ ሀያ ሺህ መቶ ሰላሳ ሺህ ሄክታር አካባቢ ነው። በዚህ አመት ይመረታል የተባለው አንድ ነጥብ ሶስት ሚሊዮን ሄክታር ነው እና ይሄ ሁሉ የአንድ ሺህ ፐርሰንት እድገት እንዴት በአንድ አመት ይቻላል? ምን ዝግጅት ተደርጎ ነው? ሰፋፊ የኢሪጌሽን እንትኖች በዚህን ያል እጥፍ ከተስፋፉ ብቻ ነው ይሄ ነገር ተግባራዊ ማድረግ የሚቻለው እና የመስኖ ማለት ሆነ በመስኖ በመስኖ በዚህ አመት እናመርታለን የተባለው አንድ ነጥብ ሶስት ሚሊዮን ሄክታር ነው ግን የሁለት ሺ ሀያን በመስኖ የተመረተውን ጠቅላላ መሬት በስንዴ የተሸፈነው ስታየው ግን መቶ ሀያ ሺህ መቶ ሰላሳ ሺህ አካባቢ ነው። ጠቅላላ በመስኖ የለማ ያለውን ብትሄድ ብዙም ወደዛ አይቀራረብም እና ይሄን ያህል በአንዴ አንድ ነጥብ ሶስት ሚሊዮን ማሳደግ የተቻለው የትኛው የመስኖ ማስፋፊያ ስራ ተሰርቶ ነው በአንድ አመትና በሁለት አመት ጊዜ ውስጥ እና ትንሽ ፕሮፓጋንዳ የገዛው ይመስላል። ዶክተር ፈቃደ ስንዴውን ወደ ውጭ በመላክ የውጭ ምንዛሪ ማግኘቱ እንደ ማንኛውም የውጭ ንግድ ምርት የውጭ ምንዛሪ ስለሚያመጣ ይጠቅማል። ይሁን እንጂ ወደ ውጭ የሚላከው የስንዴ ምርት አገር ውስጥ ካለው የስንዴ ዋጋ በተሻለ ዋጋ ነው የሚላከው፣ ወይስ መንግስት የተገኘችውንም የውጭ ምንዛሪ ለማግኘት የገበያ ዋጋ ድጎማ አድርጎ ነው የሚልከው? ያ ከሆነ ደግሞ አዋጭነቱ ምን ያህል ነው? ይሉና አያይዘውም አሁን ያለውን ፖሊሲ ይጠይቃሉ። አሁን ያለው ኤክስቼንጅ ሬት ፖሊሲም የአግሪካልቸራልን ኤክስፖርት የሚያበረታታ ሁኔታ ላይ አይደለም። ምክንያቱም ብላክ ማርኬት ላይ አንድ ዶላር መቶ ብር አካባቢ ነው፣ ኦፊሻል ኤክስቼንጅ ሬቱ ግን አምሳ ሁለት ብር ምናምን አካባቢ ነው። ይህን ያህል ጋፕ አለ ማለት ይህን ያህል በብላክ ማርኬት ወይም ፓራራል ማርኬት የምንለው እና በኦፊሻል ኤክስቼንጅ ሬት ያለው ጋፕ እንደዚህ ከፍተኛ ነው ማለት የአግሪካልቸሩን ሴክተር በዛ ልክ ታክስ እያረከው ነው፣ ዲስከረጅ እያደርከው ነው ማለት ነው እና እንደዚ አይነት ፖሊሲ ይዘህ በአንድ በኩል ደግሞ ስንዴ ኤክስፖርት ለማድረግ መነሳሳቱ ብዙም አዋጭ መስሎ አይታየኝ። ኢትዮጵያ ስንዴ ስላመረተች በምግብ ዋስትና ራሷን ትችላለች የሚለው አባባል ትክክል አይደለም የሚሉት ደግሞ ዶክተር ጉቱ ቴሶ የኦሮሚያ ምጣኔ ሀብት ባለሙያዎች ፕሬዝደንት ናቸው። ኢትዮጵያ ትልቅ የምግብ ዋስትና ችግር ውስጥ መሆኗን የገለጹት ዶክተር ቴሶ የምግብ ዋስትና ሲባል ምን እንደሆነ በማስረዳት ይጀምራሉ። የምግብ ዋስትና ደግሞ ዘርፈ ብዙ ነገር ነው የሚመለከተው። ምግብ ዋስትና ብለን ስናወራ ማምረት አለ፣ የአቅርቦት አለ፣ ያጠቃቀም አለ ምናልባት እንደና ኤፍኤኦ እነዚህ የዓለም የምግብ ድርጅት ዴፊኒሽን ምግብ ዋስትና ብለን ስናወራ በቂ ለሰው ልጅ ሰውነት በቂ የሆነ ኒውትሪሽስ ኒውትሪሽን የሚሰጥ ምግብ በቀጣይነት ኦን ሰስቴነብል ቤዝ ማግኘት መቻል አለበት ነው። ስለዚህ አክሰስ ቱ ሰፊሽንት ኒትሪሽስ ፉድ ፎር አንሄልዚ አንድ አክቲቭ ላይፍ ነው የሚለው በደንብ አስታውሻው ከሆነ የምግብ ዋስትና ፊኒሺኑ ማለት ነው። የምግብ ዋስትና ሲባል የስንዴ ምርት ዋስትና ማለት አይደለም ይላሉ ዶክተር ጉቱ እንግዲህ ያ ሲባል ለምግብ ዋስትናችን ብዙ ነገሮችን መመልከት መቻል አለብን ማለት ነው። ስንዴ ብቻ የኢትዮጵያን የምግብ ዋስትና ደረጃ ማረጋገጥ አይችልም። የስንዴን ዋስትና ልናረጋግጥ እንችላለን። የስንዴ ምርት ወይም አቅርቦትን ዋስትና ልናረጋግጥ እንችል ይሆናል እንጂ የምግብ ዋስትናን በስንዴ ምርት ብቻ በኢትዮጵያ ደረጃ ማሳካት አይቻልም የሚለው ነገር በመጀመሪያ ድረስ፣ ለኢትዮጵያ የመጀመሪያ ነገሯ የምግብ ዋስትና ነው። የምግብ ዋስትና ስናወራ ዳይቬ ምንድነው ዲቨርሲቲ ነው። የተለያዩ ምግብ ነው የሚያስፈልገን። ካርቦሃይድሬት የሚሰጥ ያስፈልገናል። ምንድነው ፕሮቲን የሚሰጥ ያስፈልገናል። ሌሎችን ንጥረ ነገሮችን የሚሰጡ እነሱ ደግሞ ከተለያየ እህል፣ ከተለያየ ምርትና ከተለያየ ምግብ የሚገኝ ናቸው። ስለዚህ ያን ከማድረግ አንጻር ሳናሳካ ስንዴ ብቻ በገፍ ተመርቶ ኢትዮጵያ ስንዴው ወደ ውጭ ሀገር የላከች ሀገር ለመባል እያደረገን የሆነ እንደሆነ ግቡን ይመታል ወይ የሚለው ጥያቄ ውስጥ ይገባል ነው ከስንዴ በላይ የውጭ ምንዛሬ ሊያመጡ የሚገባቸው ሰብሎች ምትክ ስንዴ ብቻ እንዲዘራ ተደርጓል በማለትም ይተቻሉ። ዶክተር ጉቱ፣ ሁሉም የእርሻ መሬቶች ወይ ደግሞ አብዛኛው እርሻ መሬቶች ስንዴ እንዲያርሱ ነው የተደረገው፣ በኢትዮጵያ ደረጃ ማለት ነው። ለአትክልትና ፍራፍሬ የሚሆኑ ከስንዴ ዋጋ እጥፍ ገቢ ሊያመጡ የሚችሉት ምርቶች እንዳይመረቱና በስንዴ ላይ ትኩረት እንዲደረግ የተደረገበታል። ያን ለማየት ብዙ ርቀት ሳንሄድ በዚህ በስምት ሻለቆ እንደና በአቶ አካባቢ ወደ ሻሸመኔ መሄጃ ወደ ከሞጆ ጀምሮ ያሉትን አካባቢዎች ያሉትን ብልቶች ለቬጅቴብልስ ጣማው ተስማሚ የሆኑት ቦታ ላይ አብዛኛው ወደ ስንዴ እንዲቀየር የተደረገበት ነው። ያ ማለትም ማለት ነው፣ ከሌሎቹ ምርት ይልቅ ስንዴን ከልክ በላይ አምርተናል ማለት ነው። ስንዴን ከልክ በላይ ካመረተ ምንም አሁን ምንም መፍትሄ የለንም። ስንዴው እዚህ ተቀምጦ ይበላሽ ሌላ ነገር ነው። ስንዴ ወደ ውጭ ሀገር መላክ ካለበት ወደ ውጭ ሀገር ይላካል ነው የተከበራችሁ አድማጮች፣ የባለሙያዎቹ አስተያየት አልተጠናቀቀም፣ ሰዓታችን ተጠናቋል። ሙሉን በቅዳሜና እሁድ መሰናዷችን ላይ እናስደምጣችኋለን። በተጨማሪም በዌብሳይታችን ላይ ታገኙታላችሁ። ለዛሬ ሳስተናግዳችሁ ያመሾት ጽዮን ግርማ ነበርኩ። ደህና እደሩ።